radio Hagarinya report አዲስ አበባና የድሬዳዋ ከተማዎች ምርጫ በሚቀጥለው ዓመት ከመደበኛው ብሔራዊ ምርጫ ጋር በአንድ ላይ እንዲካሄድ መወሰኑን በሀገሪቱ ያሉ የፖለቲካ ፓርቲዎች የተለያዩ አቋማቸውን በመግለጽ ላይ ይገኛሉ። አዜማ በሚል ምህጻረ ቃል የሚጠራው የኢትዮጵያ ዜጎች ንቅናቄ ለማህበራዊ ፍትህ ምክትል ሊቀመንበር ዶክተር ምርጫን የከበደ ምርጫ ቦርድ በቂ የሕግ መዋቅርና የሎጂስቲክ ዝግጅት ባላደረገበት ሁኔታ ምርጫውን ማድረግ አስቸጋሪ ነው ብለዋል። ወደ ክልል አትምጡ የሚል ኃይል በበዛበት ሀገር ምርጫ ይካሄድ ቢባል እንዴት ነው የሚካሄደው ያሉት ዶክተር ጫኔ ሀገራዊ መረጋጋትና የሀሳብ ፖለቲካ መስመር ውስጥ ሳይገባ የሚደረግ ምርጫ ውጤቱ መልካም አይሆንም ብለዋል። የመላው ኢትዮጵያውያን አንድነት ድርጅት መኢአድ መረጋጋት ሳይኖር ስለ ምርጫ ማሰብ በራሱ ተገቢ አይደለም የሚለውን አቋሙን ከገለጸ በኋላ ሰላምና መረጋጋት ሳይኖር ምርጫ ማካሄድ አይቻልም በማለት ግልጽ አቋሙን አስቀምጧል። አሁን ባለው ሁኔታ እንኳን የሁለት ከተማዎች ምርጫ ሀገር አቀፍ ምርጫውን ለማካሄድ እንደሚያስችግር መኢአድ አበክሮ ተናግሯል። በሌላ በኩል የአማራ ብሔራዊ ንቅናቄ አብን እና የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ ምርጫው በተያያዘለት ጊዜ መካሄድ ነበረበት፣ መራዘሙ ተገቢ አይደለም፣ ምርጫዎችን ለማካሄድ ምቹ ሁኔታዎችን ያሉ፣ መራዘሙ አስፈላጊ አይደለም በማለት ገልጸውታል። ኦፌኮ በተናጠል ባወጣው መግለጫ በሰበብ አስባቡ የየከተማዎቹ ምክር ቤቶች ምርጫ በወቅቱ አለማካሄድ የሕዝብን ስልጣን መጋፋት ነው በማለት ተችቷል። ድርጅቱ ኦፌኮ መንግስት ያለውን የጸጥታ ኃይል ሕግና ሎጂስቲክስ ተጠቅሞ ሀገርን በማረጋጋት የሕዝብን መብት የማስከበር ኃላፊነቱን በመወጣት የአካባቢና ማሟያ ምርጫ ማካሄድ ሲገባው አለማካሄዱ ተገቢነት የለውም ብሎ አብን ደግሞ በምርጫዎቹ ለመወዳደር ዝግጁ እንደነበር ጠቁሞ በሁለቱም ከተማዎች ምርጫ ለማካሄድ ይቻል ነበር፣ ይህንንም በግምገማችን ለማረጋገጥ ችለናል። መንግስት የሰጠው ምክንያትም ተቀባይነት የለውም ብለዋል። በአንጻራዊነት በሁለቱ ከተሞች በአሁኑ ጊዜ ተረጋጋ ሁኔታ ስላለ ምርጫውን ማራዘም ተገቢ አይደለም በማለት አብን ገልጿል። በሁለቱ ከተማዎች ምርጫዎቹ በብሔራዊ ደረጃ ከሚከናወነው ምርጫ ጋር ይካሄዱ በማለት ለሕዝብ ተወካዮች ምክር ቤት ሀሳብ ያቀረበው የብሔራዊ ምርጫ ቦርድ ሲሆን ምክር ቤቱም ሀሳቡን ተቀብሎ ማጽደቁ የሚታወስ ነው። የሲዳማ ዞን ፖሊስ በቅርቡ ሲዳማን ወደ ክልልነት ለመቀየር በሚል በተነሳ ግጭት የሀምሳ ሶስት ሰዎች ህይወት መጥፋቱንና ሀምሳ አራት ሰዎች መቁሰላቸውን በይፋ አስታወቀ። ይህም የሆነው ከሀምሌ አስራ አንድ ቀን ሁለት ሺህ አስራ አንድ ዓመተ ምህረት ወዲህ በመላ የሲዳማ ዞን ውስጥ መሆኑን አስታውቋል። በሲዳማ ያ ቀን የሚታወቀው አስራ አንድ አስራ አንድ አስራ አንድ ተብሎ ሲሆን ሲዳማ ክልል ሆኖ የሚታወጅበት ቀን እንደነበር የሚታወቅ ነው። በይፋ በተነገረው መሰረት የሞቱት ቁጥር የጨመረው ቆስለው ሆስፒታል ከገቡት መካከል ህይወታቸው ስላለፈ ነው ተብሏል። የክልሉ ፖሊስ በዚህ ጊዜ የግለሰቦች ንብረት፣ ፋብሪካዎች፣ ሆቴሎችና የመዝናኛ ስፍራዎች መዘረፋቸውንና ለቃጠሎ መዳረጋቸውን ጨምሮ አስታውቋል። አብያተ ክርስቲያናት መቃጠላቸውና የመንግስት ድርጅቶች መጠቃታቸውን የሲዳማ ዞን ፖሊስ በዚሁ ጊዜ ጨምሮ ገልጿል። የሶማሌ ክልል የአሜሪካ ኤምባሲ ለዜጎቻቸው የሰጠውን የጉዞ ምክር ትራቨል አድቫይዘሪ እጅግ እንደማያሰጋ አስታወቀ። ኤምባሲው ለዜጎቹ ሐምሌ ሀያ ሁለት ቀን ሁለት ሺህ አስራ አንድ ዓመተ ምህረት በሰጠው የጉዞ ምክር በአካባቢው የጸጥታ ሁኔታ አሳሳቢ ስለሆነ የአሜሪካ ዜጎች ወደዛ ክልል ከመጓዝ እንዲቆጠቡ አሳስቧል። ኤምባሲው ባወጣው መግለጫ መሰረት በአካባቢው በህብረተሰቡ ውስጥ ግጭት ሊቀሰቀስ ስለሚችል ከዚሁ ጋር ተያይዞ ሽብር፣ ጠለፋና የፈንጂ ጥቃት ስለሚፈጸም አሜሪካውያንን ወደዚያ ክልል እንዳይሄዱ መክሯል። የክልሉ የጸጥታ መስሪያ ቤት ባስታወቀው መሰረት እስካሁን ምንም አይነት የሰላም መደብረስ እንዳልተፈጠረና አሜሪካውያኑም ሆነ ሌሎች ዜጎች በስፍራው ባሻቸው ሰዓት መንቀሳቀስ እንደሚችሉ ማረጋገጫ ሰጥቷል። የቻይና መንግስት ግምቱ ከሁለት መቶ ሚሊዮን ብር በላይ የሆነ የእህል እርዳታ ለኢትዮጵያ መለገሱን አስታወቀ። በተደጋጋሚ በሀገር ውስጥ በሚነሳ ግጭት በርካታ ኢትዮጵያውያን ከቀያቸው ስለተፈናቀሉ ይህን እርዳታ ለመለገስ መነሳሳታቸውን በኢትዮጵያ የቻይና አምባሳደር ታንዥን ገልጸዋል። ይህን እርዳታ ሲቀበሉም በብሔራዊ እርዳታ አስተባባሪ ኮሚሽነር አቶ ምትኩ ካሳ ለቻይና መንግስት ምስጋና አቅርበዋል። በኢትዮጵያ በሀገር ውስጥ የተፈናቀሉት ወገኖች ቁጥር በዚህ ዓመት ወደ ሶስት ነጥብ ሁለት ሚሊዮን ደርሶ እንደነበርና ከእነዚህ መካከል ወደ ሶስት ሚሊዮን የሚጠጉት በፊት በነበሩበት ስፍራ ተመልሰው እንዲሰፍሩ መደረጉም ተገልጿል። በአየር መዛባት ምክንያት ለቀጣዩ ዓመትም ስምንት ነጥብ ሶስት ሚሊዮን ኢትዮጵያውያን ለእህል እጥረት እንደሚጋለጡ ከብሔራዊ የእርዳታ አስተባባሪ ኮሚሽን የተገኘው ዜና ያመለክታል። በአዲስ አበባ የጦር መሳሪያ ሲያዘዋውሩ በቁጥጥር ስር ውለው የነበሩት ሰዎች ፍርድ ቤት መቅረባቸውን ከፍርድ ቤት ያገኘነው ዜና ያመለክታል። በዚሁ መሰረት ሁለት መትረየስና አራት ሺህ የማካሮ ሽጉጥ ጥይቶችን ሲያዘዋውሩ የተገኙት ሁለት ሰዎች በእነ አቶ ገብረ እግዚአብሔር አወቀ ስም ክስ የተመሰረተባቸው መሆኑ ተገልጿዋል። ሁለቱ ሰዎች በቁጥጥር ስር የዋሉት በአዲስ አበባ ሀብተጊዮርጊስ ድልድይ አካባቢ መሆኑም ተገልጿዋል። ሌሎችም እንደዚሁ በአዲስ አበባ የጦር መሳሪያና ጥይቶችን ሲያዘዋውሩ ተይዞ ፍርድ ቤት መቅረባቸው ተዘግበዋል። የቀድሞው የኢትዮጵያ ሰራዊት ድጋፍና ልማት ማህበር አንድ ሚሊዮን አባላትን መመዝገቡን በወጣው ጋዜጣዊ መግለጫ አስታወቀ። ማህበሩ በአሁኑ ጊዜ ኤርትራን ጨምሮ ሀምሳ ሶስት ቅርንጫፎችን ከፍቶ እየተንቀሳቀሰ እንደሚገኝ ገልጸዋል። በሁሉም በተከፈቱ ቅርንጫፎች የቀድሞ ሰራዊት አባላት ተመዝግበው የማህበሩ አባላት ለመሆን እንደቻሉ ማህበሩ ከሰጠው መግለጫ ለማወቅ ተችሏል። ማህበሩ መንግስት ጥሪ ካቀረበለትም በግል የተገኘውን ስራ አቋርጦ የሀገር ጸጥታ ለማስከበር እና ሰራዊቱን ለመቀላቀል እቅድ እንዳለው አስታውቋል። በቅርቡ የተቋቋመው የለስላሳ መጠጦችና የውሃ አቅራቢ ድርጅቶች የኢንዱስትሪ ማህበር ባወጣው መግለጫ ሕጋዊ ባልሆነ መንገድ እያጭበረበሩ የታሸጉ ውሃዎችን ለገበያ የሚያቀርቡ ወገኖች መበራከታቸውን አስታወቀ። ይህም በዘርፉ ለተሰማሩ አምራቾች ከፍተኛ ችግር እየሆነ መጥቷል ብለዋል። በስብሰባው ላይ እንደተገለጸው በአዲስ አበባ መውጫና መግቢያ ላይ በሁሉም ማዘናት በሚገኙ አካባቢዎች በህገ ወጥ መንገድ የታሸጉ ውሃዎች ያለ ቁጥጥር ገበያውን እንዳጨናነቁት ገልጸዋል። በእነዚህ ስፍራዎች የታሸጉባቸው የፕላስቲክ እቃዎች ደረጃቸውን ያልጠበቁ ከመሆናቸውም በላይ የውሃው ደረጃም አናሳ መሆኑን ጠቁመዋል። ተሰብሳቢዎቹ የታሸጉ ውሃዎች ትክክለኛና ንጹህ መሆናቸውን ማረጋገጥ እንደሚያስፈልግ ተናግረዋል። የቀይ ሽንኩርት የነጭ ሽንኩርትና የስንዴ ዋጋ ከሚገባው በላይ መናሩን ሸማቾች አስታወቁ። የአንድ ኪሎ ሽንኩርት ዋጋ ከቅርብ ጊዜያት በፊት አስራ አምስት ብር በኪሎ የነበረ ሲሆን አሁን ጨምሮ ከሀያ አምስት እስከ ሰላሳ ብር በኪሎ በመሸጥ ላይ ይገኛል። ነጭ ሽንኩርት ደግሞ በአሁኑ ጊዜ ከአንድ መቶ ሰማንያ ብር እስከ ሁለት መቶ ብር ይሸጣል። በፊት ከአርባ እስከ ስልሳ ብር ይሸጥ ነበር። የስንዴ ዋጋም በአንድ ኩንታል ወደ ሁለት ሺህ ሶስት መቶ ብር አሸቅቧል። አንድ ኩንታል ከአንድ ሺህ እስከ አንድ ሺ ሁለት መቶ ብር ይሸጥ ነበር። መንግስት፣ ነጋዴዎችና ደላላዎች በጊዜያዊነት የፈጠሩት እጥረት ያመጣው የዋጋ ውድነት ነው በማለት ገልጾታል። ኦሲ የተሰኘው የስፔን የወርቅ አምራች ኩባንያና ማግዶ የተሰኘው የኦስትሪያው ወርቅ አምራች ድርጅት በኢትዮጵያ ወርቅ ለማምረት ጥያቄያቸውን ለኢትዮጵያ ማዕድን ነዳጅና ጋዝ እና ለኢኮኖሚና ገንዘብ ሚኒስቴር ማቅረባቸውን የደረሰን ዜና አመለከተ። ጥያቄያቸውም በኦሮሚያ ክልል በጉጂ ዞን ለገደምቢ አካባቢ፣ የሻኪሶ አካባቢ እንደሚያካትትም ተገልጿል። የካናዳ አማካሪ ድርጅቶች በወርቅ ፍለጋው ላይ እንደተሰማሩም ተገልጿል። ለዚህ ለወርቅ ማዕድን ፍለጋ ሁለቱ ኩባንያዎች ሰላሳ ሚሊዮን የአሜሪካን ዶላር እንደሚያወጡም ተገልጿል። ይህም ወደ ኢትዮጵያ ብር ሲመነዘር ወደ ዘጠኝ መቶ ሚሊዮን ብር ይጠጋል። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።